አንድነት ለዲሞክራሲና ለፍትህ ፓርቲ በ 2007 ዓ ም በሚደረገው ሀገር አቀፍ ምርጫ በመጪው ዓመት ወይም ከአስር ወር በኋላ ማለት ነው አሸንፌ ሀገር ለመምራት የሚያስችል ዝግጅት እያደረግኩ ነው ብሏል። ኢህአደግ ገፍቶ እስካላስወጣንም ከምርጫ አንወጣም ሲል አስታውቋል። የሙስሊሙን ማህበረሰብ ተወካዮች እንዲፈታና ሀገራዊ እርቅም እንዲያወርድ ሲል ለመንግስት ጥሪ አቅርቧል። መለስካቸው ማዘርዝራለሁ። አንድነት ዛሬ ባዘጋጀው ጋዜጣዊ ጉባኤ ላይ በጽሑፍ የበተነው መግለጫ ከርዕሱ ጀምሮ ስለሚቀጥለው ዓመት አገር አቀፋዊ ምርጫ ይጠቁማል። ፓርቲው የመግለጫውን ርዕስ በአዲሱ ዓመት ሀገራዊ ኃላፊነትን ለመሸከም ተዘጋጅተናል ብሎታል። ወረድ ብሎም ፓርቲው ባለፉት አምስት ዓመታት አገራዊ አጀንዳዎችን በመቅረጽ ታግሎ እንዳታገለም ይገልጻል። በተለይ ባለፈው ዓመት በተለያዩ የአገራችን ክፍሎች በመንቀሳቀስ በሕዝብ ውስጥ የነበረውን የፍርሃት ድባብ በመስበር ስኬታማ ሕዝባዊ ንቅናቄዎችን አቀጣጥለናል ይላል። በአዲስ አበባ፣ በባህር ዳር፣ በአዳማ፣ በሐዋሳ፣ በደብረ ማርቆስ፣ በደሴና በደራሼ ያካሄዳቸውን ሰላማዊ ሰልፎችም እንዳብነት አንስቷል። በ2007 ዓ ም ይህ እንቅስቃሴ ተጠናክሮ እንደሚቀጥልም ይፋ አድርጓል። በሚቀጥለው ዓመት ይካሄዳል ተብሎ በሚጠበቀው አገር አቀፋዊ ምርጫ በተመለከተ መግለጫውን በንባብ ያሰሙት የፓርቲው ድርጅት ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ዘካርያስ የማነ ብርሃን እንዲህ አቅርበውታል። በ2007 ዓ ም በሚደረገው ሀገራዊ ምርጫ የምርጫ ቦርድ፣ የመገናኛ ብዙሃን፣ የፍትህ ስርዓቱ እና ሌሎች ዲሞክራሲያዊ ተቋማት በህገ መንግስቱ በተደነገገው መሰረት ገለልተኝነታቸው በአንጻራዊ ደረጃ አረጋግጠን በምርጫው በመ ሳተፍ የህዝብን የሥልጣን ባለቤትነት እናበስራለን። ለዚህም አንድነት በሚካሄደው ነጻና ፍትሐዊ ምርጫ ሀገርን በኃላፊነት ለመምራትና ለማስተዳደር ተገቢውን ዝግጅት እያካሄደ ነው። ጋዜጠኞች የምርጫ ቦርድንና የመሳሰሉትን ተቋማት ገለልተኝነት እንዴት ማረጋገጥ እንደሚቻል ጥያቄ አንስተው ነበረ። የፓርቲው አመራር አባላት መልስ ተመሳሳይ ነው። ሕገ መንግሥቱ በሚያዘው መሰረት ተግባራቸውን ማከናወን ወይም አለማከናወናቸውን ማየት ከባድ እንዳልሆነ ነበር ያስረዱት። ባለፉት ምርጫዎች ሁሉ ተቃዋሚ የፖለቲካ ፓርቲዎች ፍትሐዊ ምርጫ እንዳልተካሄደ ሲከሱ እንደነበረና አንድነትም ተመሳሳይ ክስ እያቀረበ እንደነበረ ጋዜጠኞቹ አስታውሰው፣ ፓርቲው በምርጫ መሳተፍ አይቻልም የሚለው ምን ተደርጓል ሲለው የሚልም ጥያቄ አንስተዋል። የፓርቲው ሊቀመንበር አቶ ግዛቸው ሽፈራው አንድነት የምርጫ ፓርቲ ነው ብለው ፓርቲው ከምርጫ ውድድር መቼ እንደሚወጣም ግልጽ አድርገዋል። አንድነት የምርጫ ፓርቲ ነው። አንድነት ለማንኛውም ምርጫ በተለያየ መንገድ ይዘጋጃል። በፖሊሲ ዶኪሜንት፣ በምርጫ ስትራቴጂ፣ በምርጫ ካምፔይን፣ በጮይ ዝግጅት፣ በታዛቢ ዝግጅት ይዘጋጃል። ኢህአዴግ በተለያየ ስልት ገፍተስ እስካልተጠጣን ድረስ አንድነት ያለ ምርጫ ተሳትፎ ሌላ አማራጭ እንደሌለው በዚህ አጋጣሚ ለማስገንዘብ እወዳለሁ። አንድነት በዚህ መግለጫው ላይ ባለፈው ዓመት መንግስት ፈጽሟችኋል ያላቸውን ስህተቶችም ደርድረዋል። በተለይም በነጻው ፕሬስ ተፈጽሟል ያለውን እርምጃ የነጻው ፕሬስ ስራ ተቀብር ብሎታል። የነፃው ፕሬስ ስርዓተ ቀብር ምርጫ መጣ፣ ፕሬስ ውጣ በሚል የአገዛዙ መርሆ የተፋጠነበት ዓመት በመሆኑ በአንድ ወር ውስጥ ከደርዘን በላይ ጋዜጠኞች የተሰደዱበትና የታሰሩበት ሀገር በመሆን በዓለም የጋዜጠኞች ጠላት ተብላ ሀገራችን ሪከርድ የያዘችበት ዓመት ሆኖ አልፏል። አንድነት መንግስትን በህገ መንግስቱ የተረጋገጠውን የእምነት ነፃነት በመርገጥም ይከሰዋል። በቤተ ሃይማኖቶች ጣልቃ በመግባትም የራሱን ካድሬዎች በአመራር ስልጣን ላይ እንዲቀመጡ እያደረገ እንደሆነ በመግለጫው ያትታል። ይህ ስህተት ሳይታረም በቀጣዩ ዓመትም ይሻገራል የሚል ስጋት አለኝ የሚለው አንድነት ለመንግሥት ጥሪ አቅርበዋል። አቶ ዘካርያስ የማነ ብርሃን፣ ይህ መቋጫ ያጣት ችግር ሀገሪቷን ወደ ባሰ ብሔራዊ ቀውስ የሚመራት ስለሆነ መንግስት ሰከን ብሎ ራሱን ከእምነቱ ተቋማት ውስጥ እንዲያወጣ ያሰራቸውን የህዝበ ሙስሊሙን የሃይማኖት መሪዎች በመፍታት እርቅ እንዲያወርድ አንድነት ጥሪውን ያስተላልፋል። አንድነት ከመላው ኢትዮጵያ አንድነት ድርጅት መኢአድ ጋር ሊያደርገው የነበረው ውህደትም እንቅፋት እንዳጋጠመው በዚሁ መግለጫ ይፋ አድርጓል። ምርጫ ቦርድ መኢአድ በ2005 ዓ.ም ባደረገው ጠቅላላ ጉባኤ ምልአተ ጉባኤ ሳይሟላ የተካሄደ ስለነበረ ይህን እንዲያርም ደብዳቤ ስለጻፈለት መያድ ይህንን እስኪያሟላ መጠበቁ ግድ እንደሆነበት የአንድነት ሊቀመንበር አቶ ግዛቸው አብራርተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ